The Voice of America. በፌዴራሉ ከፍተኛ ፍርድ ቤት የህገ መንግስትና የጸረ ሽብር ወንጀል አንደኛ ችሎት ጥፋተኛ ባላቸው አምስት ሰዎች ላይ ከአምስት ዓመት እስከ ዕድሜ ልክ የሚደርስ ጽኑ እስራት ቅጣት ውሳኔ ሰጥቷል። ፍርድ ቤቱ ከፍርደኞቹ የቅጣት መቅለያም ተቀብሏል። መለስካቸው አምሃ ተከታትሎታል። ከሁለት ዓመት በፊት በመስቀል አደባባይ ለጠቅላይ ሚኒስትር አብይ አህመድ ድጋፉን ለማሳየት ከአዲስ አበባና ከአካባቢዋ በወጣው ህዝብ ላይ ጥቃት ለማድረስና ለመበተን አቅደው ቦምብ ወርውረዋል በተባሉ አምስት ሰዎች የፌዴራሉ ከፍተኛ ፍርድ ቤት የህገ መንግሥትና ጸረ ሽብር ወንጀል አንደኛ ችሎት ቀደም ሲል በጥፋተኝነት በፈረደባቸው ሰዎች ላይ ዛሬ የቅጣት ውሳኔ ሰጠ። ፍርድ ቤቱ ዛሬ ረፋዱ ላይ ተሰይሞ በሰጠው ቅጣት የእያንዳንዱን ተከሳሽ ወንጀልና ህግ የሚወስነውን ተገቢ የተባለ ቅጣት በዝርዝር አሰምቷል። በዚህ መሠረት በአንደኛ ተከሳሽ ጌቱ ግርማ ላይ የሦስት ዓመት ጽኑን ስርዓት፣ በሁለተኛ ተከሳሽ ብርሃኑ ጃፈር ላይ የሁለት ዓመት ጽኑን ሥርዓት፣ በሦስተኛ ተከሳሽ ጥላውን ጌታቸው በወረወረው ቦምብ የሁለት ሰዎች ሕይወት በመቀጠፉና በርከት ባሉ ሰዎች ላይም ከባድና ቀላዲያ ከርጉላት በማድረሱ በዕድሜ ልክ ጽኑን ሥርዓት በአራተኛ ተከሳሽ ባህሩ ቶራ ላይ የዐሥራ ሰባት ዓመት ጽኑ እስራትና በደሳኔ ተስፋዬ ላይ የአምስት ዓመት ጽኑ እስራት ጥሏል። ፍርድ ቤቱ ቀደም ሲል በተከሳሾቹ ላይ በጥፋተኝነት የፈረደባቸው ዐቃቤ ሕግ በመሠረተው ክስ ያስረዱልኛል ያላቸውን የሰነድና የሰው ምስክሮች ካቀረበና ተከሳሾቹም ዐቃቤ ሕግ ያቀረበባቸውን ማስረጃዎች ማስተባበል ስላልሆነላቸው እንደሆነ ታትቷል። ቅጣት ከመጣሉ በፊትም ሁሉም ተከሳሾች የቅጣት ማቅለያ ሐሳብ አቅርበዋል። ፍርድ ቤቱ ከቀረቡት ሐሳቦች መካከል የሚቀበላቸውን ምክንያቶች ወስዶ የመጨረሻ ቅጣቱን እንደጣለ በፍርዱ ሐተታ ተመልክቷል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ